የአባይ ውሃና ህዳሴ ግድብን አስመልክቶ ግብጽ በላከችለት ደብዳቤ ላይ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አንዳች እርምጃ ከመውሰዱ በፊት የዩናይትድ ስቴትስ የተወካዮች ምክር ቤት ጥቁር እንደራሴዎች ክንፍ ፈጥኖ ጠንካራ መግለጫ እንዲያወጣ ቀስተ ደመናና ሰብዕናን ለመታደግ የተባበረ ህዝብ የሚባለው አሜሪካዊ ጥምረት መስራችና መሪ ቄስ ጄሲ ጃክሰን ጠየቁ። ከወጣትነት እድሜያቸው አንስቶ ከዶክተር ማርቲን ሉተር ኪንግ ጋር የሲቪል መብቶች ተሟጋችና ተደማጭ የሚሆኑት ጄሲ ጃክሰን በድርጅታቸው ስም በፈረሙበትና ለጥቁር እንደራሴዎቹ ህብረት ሊቀመንበር ካረን ባስ ከትላንት በስቲያ በላኩት ደብዳቤ ላይ የህብረቱ መግለጫ በአውሮፓ የዘመን አቆጣጠር በ1929 ዓ ም ከወጣው የቅኝ ግዛት ውል የተቀዳውን ግብጽ በናይል ላይ ያሉኝን የውሃ መብቶቼ የምትለውን አቋሟን የሚደግፈውን የአረብ ሊግ ውሳኔን የሚቃወም እንዲሆን ጠይቀዋል። ቄስ ጄሲ ጃክሰን በጻፉት ደብዳቤ ላይ ሰለሞን አባተ ለዛሬ ተከታዩን አጭር ዘገባ አዘጋጅቷል። ቄስ ጄሲ ጃክሰን ለተወካዮች ምክር ቤቱ ጥቁር እንደራሴዎች ጉባኤ ሊቀመንበር እንደራሴ ካረን ባስ የጻፉት ደብዳቤ የጠለቁ ታሪካዊ፣ ዲፕሎማሲያዊ፣ ጂኦፖለቲካዊ ዳራዎች የሰፈሩበትና በማስረጃዎች የተደገፈ ነው። ሬቨረንድ ጃክሰን ያነሳሳቸውን ጉዳይ ሲጠቁሙ ብዕርና ወረቀት አገናኝቼ ይህንን ደብዳቤ እንድጽፍልዎ ያስገደደኝ ግብፅ በእኛ መንግሥትና በዓለም ባንክ ትከሻዎች ላይ ለመፈናጠጥ ያደረገችው ሙከራ ነው ብለዋል። በምንም በኩል አገላብጬ ለመፈተሽ ብሞክር፣ አሉ ጃክሰን፣ በዓለም አቀፉ ውዝግብ ውስጥ የቆዳ ቀለም አንዳች ሚና አለው የሚለውን ሐሳብ ከእይታዬ ማስወገድ አልቻልኩም። ይቀጥሉናም የዛሬ ዘጠና አንድ ዓመት ወጣ የተባለውን የእንግሊዝና የግብጽ ውል ሲያስታውሱ ያኔ የእንግሊዝ ንግስት የጥቁር አፍሪካ ሀገሮችን ሉዓላዊ መብቶች ለመፋቅ ያደረጉት አንድ ነገር ሆኖ ዛሬ ዩናይትድ ስቴትስና የዓለም ባንክ ግብጽ የመቶ ዓመት ዕድሜ ባለው የቅኝ ግዛት ሁሉ ላይ ለመንጠላጠል እያደረገችው ላለችው ሙከራ ድጋፍ ለመስጠት ዩናይትድ ስቴትስ እና የዓለም ባንክ ለእርሷ ነፃ መውጫ ማስረጃነት ራሳቸውን ማቅረባቸው ጨርሶ ሌላ ነው ብለዋል። በአውሮፓ የዘመን አቆጣጠር በሺ ዘጠኝ መቶ ሀያ ዘጠኝና በሺ ዘጠኝ መቶ ሀምሳ ዘጠኝ ወጡ የተባሉትን ስምምነቶች ምንነት የግብጽ ተከታታይ መንግስታት በእንግሊዝ አማካይነትና በሌሎችም ወታደራዊና ዲፕሎማሲያዊ ጥረቶች ኢትዮጵያን ድጋፍ ለማሳጣት በሌላም በኩል ለማስፈራራት ጭምር የግብጽ ፕሬዝደንቶች ከአንዋር ሳዳት እስካሁኑ አብዱልፈታህ ኤልሲሲ ያደረጓቸውንና እያደረጉም ያሏቸውን ዛቻዎችና ጥቃትም ከየራሳቸው አንደበት እየጠቀሱ አብራርተዋል። ግብጽ ምንም የማታዋጣበትን በሌላ በኩል ደግሞ ኢትዮጵያ ከውሃው ከ80 ከመቶ በላይ የምትገብርበትን የአባይን ጅረት ሙሉ በሙሉ በፈላጭ ቆራጭነት መቆጣጠሯን ለማስቀጠል የሚያስችላትን የዘመነኛ ቅኝ አገዛዝ ስምምነት ያሉትን ሰነድ ኢትዮጵያ እንድትቀበል ጫና ለማሳደር ግብጽ ለመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ያስገባቸው ደብዳቤ በእጅጉ የረበሻቸው መሆኑን ሬቨረንድ ጃክሰን አመልክተዋል። ግብጽ በደብዳቤዋ ኢትዮጵያ የታላቁ ሕዳሴ ግድብን ውሃ እንዳትሞላ ምክር ቤቱ እንዲያስቆማት መጠየቋ የሀፍረተቢስ አምባገነን ጠባዩዋ መገለጫ ነው ብለዋል ጃክሰን። ግብፅ ታላቁን አስዋን ግድብን ስትገነባ ወይም የወሰን ተሻጋሪ ወንዞች ዓለም አቀፍ ድንጋጌዎችን ጥሳ ውሃውን ከተፈጥሮ ጅረቱ አጥፋ ከተፋሰሱ ክልል ውጪ እንዲፈስ ስታደርግ ኢትዮጵያን አለማማከሯን ቄስ ጃክሰን አስታውሰው ግብፅ እንድታደርግ የማትጠየቀውን ኢትዮጵያ እንድትጠየቅ አይገባም ሲሉ ሀገራቸውና የዓለም ባንክ ያዙ ያሏቸውን መንታ ዓለም አቀፍ ደረጃዎችና አቋምን ነቅፈዋል። ዩናይትድ ስቴትስ ከጥቅምት 27 2012 ዓ.ም. ተመረጥ እስከ የካቲት 4 2012 ዓ.ም. ተመረጥ ባወጣቻቸው ስድስት የፕሬስ መግለጫዎች ላይ ሁሉ ራሷንና እና የዓለም ባንክን ሚና የገለጸችው እንደ ታዛቢ መሆኑን ጃክሰን አስታውሰው በዓለም አቀፍ ህግ ተደራዳሪዎቹ ይሁንታና ስልጣን ካልሰጧቸው በስተቀር የህግ አስተያየትም ሆነ ሐሳብ ታዛቢዎች ማቅረብ እንደማይችሉ ፍጹም ግልጽ መሆኑን አመልክተዋል እንደሚባለው፣ አሉ ጃክሰን። በማከል መንግስታችን፣ እና የዓለም ባንክ ሰነዱን አርቅቀው ከሆነ የታዛቢነት ድርሻቸውን ሸምጥጦ መጣስ ነው። ጃክሰን ይቀጥላሉ። ግብፅ የዩናይትድ ስቴትስ የገንዘብ ሚኒስቴርንና የዓለም ባንክን አደራዳሪዎች ስትል በጸጥታ ጥበቃ ምክር ቤቱ ደብዳቤዋ ላይ ያሰፈረችው አገላለጽ ሐሰት መሆኑን መንግስታችን እና የዓለም ባንክ ለምክር ቤቱ የማሳወቅ የሞራልም የሕግም ግዴታ አለባቸው። በአሜሪካውያን አጋሮቻችን የተረቀቀ የማቻቻያ ወይም የማስማሚያ ሰነድ ስትል ግብፅ ያሰፈረችው አረግም ዩናይትድ ስቴትስ ያለ ኢትዮጵያ ፈቃድና ዕውቀት በስሟ ሰነድ የማርቀቅ ሥልጣን እንደሌላት እንዲታወቅ አሳስበዋል። የግብፅን ደርሶ በፖለቲካ መጋበዝና በጦርነት ማስፈራራቷን ማስታገስም አስፈላጊ ነው ብለዋል። ቄስ ጄሲ ጃክሰን የዩናይትድ ስቴትስ የጥቁር እንደራሴዎች ጉባኤ ወይም ኅብረት ኮንግሬሽናል ብላክ ኮከስ ከዓለም አቀፍ ኃይሎች የብረታ ጣጣ ሳይደርስበት ስለ ጥቁሯ አፍሪካ ቆሙ መናገር የሚችል በዓለም ላይ ብቸኛ ጥቁር የተከበረ አካል በመሆኑ ግብፅ በናይል ላይ የውሃ መብቶች የምትለውን ከ1929ኙ የቅኝ አገዛዝ ውል የተቀዳ ሐሳብ በመደገፍ የአረብ ሊግ ያወጣውን መግለጫ የሚቃወም ጠንካራ መግለጫ ፈጥኖ የማውጣቱ ጉዳይ እጅግ በብርቱ አስፈላጊ ነው ብለዋል። የተባበሩት መንግስታት ድርጅት በግብጽ ደብዳቤ ላይ አንዳች አቋም ከመያዙ በፊትም የሊቀመንበር ከረንባስ ቢሮ በጉዳዩ ላይ ፈጥኖ የመንቀሳቀሱ ጉዳይም እጅግ አስፈላጊ መሆኑን በደብዳቤያቸው መዝጊያ ላይ ኬስ ጄሲ ጃክሰን ሬይንቦው ፒዩኤስኤች በምህጻር ፑሽ ቀስተ ደመና ሰብዕናን ለማዳን ወይም ለመታደግ የተባበረ ሕዝብ በሚባለው ራሳቸው የዛሬ 50 ዓመት በመሠረቱት ድርጅት ስም ለኮከሱ ሊቀ መንበር ከራም ባሴላ የላኩትን ደብዳቤ ቋጭተዋል። ቄስ ጄሲ ጃክሰን ይህንኑ ደብዳቤያቸውን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ፣ ለጸጥታ ጥበቃ ምክር ቤቱ ፕሬዝዳንት ስቲቨን ዮርገንሰን፣ ለዓለም ባንክ ፕሬዝዳንት ዴቪድ ማልፓስ፣ ለዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ኑቺን እንዲሁም በመንግስታቱ ድርጅት ለኢትዮጵያ ቋሚ ተጠሪ አምባሳደር ታዬ አጽቀ ሥላሴ ግልባጭ አድርገዋል። ሬቨረንድ ጄሲ ጃክሰንንና የጥቁር እንደራሴዎች ጉባኤውን ሊቀመንበር ካረን ባስን አግኝተን ለማነጋገር እየጣርንን እንዳገኘናቸው የሚሉትንና የዚህን ደብዳቤም ቀሪና አንኳር ሐሳቦች በሌላ ዘገባ ይዘን እንመለሳለን። የሬቨረንድ ጄሲ ጃክሰን ሙሉ ደብዳቤ ዌብሳይታችንና ማህበራዊ ገጾቻችን ላይ ይገኛል።